ራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብሯን አድማጮቼ እንደምን አመሻችሁ። እግዚአብሔር አምላካችን በወደደው ጊዜና በፈቀደው ሰዓት ደግሞ አንድ ላይ አድርጎን ኖ በራዲዮናችን ሞገድ አማካኝነት አንድ ላይ እንድንገናኝ ፈቃድ ሆኗል። በዛሬው ምሽት ክፍለ ጊዜ ጥናታችን እግዚአብሔር አምላካችን ከዚህ ቀደም ሲናገረን በመንፈስ ቅዱስ ማስተማሪነት ሲያስተምረን እንደነበረ ሁሉ ተከታታዩን የኦሪት ዘጸአት መጽሐፍ ጥናታችንን እንቀጥላለን ማለት ነው። ዛሬም እግዚአብሔር አምላካችን ድንቅ የሆነውን ነገር ገልጦና ገላልጦ ይናገረናል። የማናውቀውን ነገር እያስረዳን ደግሞ አዲስን ራእይ በውስጣችን እግዚአብሔር አምላካችን ያስቀምጣል ማለት ነው። እግዚአብሔር አምላካችን በተማርነው እንድንኖር ሕጉንና ሥርዓቱንም እንድንጠብቅ ፈቃዱንም ማገልገል እንድንችል ደግሞ እንዲረዳን መጸለይ የኔና የናንተ ፈንታ ነው። እንግዲህ ወገኖቼ እግዚአብሔር ሆይ ፈቃድህን እንዳደርግ አስተምረኝ፣ እርዳ አኝን በለው። ፈቃድህን አውቆ መታዘዙ ጠቅመኝ። በዚህ ዝማሬ ስላገለገለን እግዚአብሔር ቀሪውን የአገልግሎቱን ዘመን ይባርክ እያልን ወደ ዕለቱ ጸሎታችን እናልፋለን። እግዚአብሔር አምላካችን ሆይ ዛሬም ደግሞ ፈቃድ ሆኖ በፊት እንድንገኝ ከአንተም በረከት ማድ ተካፋዮች እንድንሆን ደግሞ ስለ ረዳህን የእምነት ቁርጭምጭሚቶቻችንን አጽንተ ደግሞ በፊት እንድንገኝ ስለረዳህን ረዳህን እናመሰግንሃለን ጌታ ሆይ ፈቃድህን እንድናደርግ ዛሬም ፈቃድህን እንድናስተውልም እርዳን። ተናገረን። ከአቅማችን ብዛት፣ ከእውቀታችን ብዛት እነሆ ከበላነውና ከጠጣነው የምግብ ዐይነት ሳይሆን እግዚአብሔር ሆይ ከቸርነትህ፣ ከበጎነትህ፣ ከጸባወትህ፣ ከማደሪያህ ደግሞ እንድትመለከተን አቤቱ አምላካችን ሆይ መደገፊያችንና መጠጊያችን መቆሚያችን እንድትሆነን እንለምንሃለን አስተማሪውን መንፈስ ቅዱስ ልከህ ደግሞ ዛሬም ተናገረን፣ አስተምረን በጌታችን በመድኃኒታችን በኢየሱስ ክርስቶስ አሜን። ወገኖች ባለፈው ምሽት ክፍለ ጊዜ ጥናታችን የኦሪት ዘጻት ምዕራፍ ሀያ ሦስትን ትምህርት መጀመራችን የሚታወስ ነው። በዚያ ክፍል ስምን ስለ ማጥፋትና ሐሰተኛ ምስክር ስለ መሆን እንዲሁም ስለ ፍትሕ ስንመለከት ነበረ። ዛሬም የዚያኑ ቀጣይ ክፍልን ይዘንላችሁ ቀርበናልና መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጋችሁ ኦሪት ዘጻት ምዕራፍ ሀያ ሦስት ቁጥር ሦስትን የተመልከቱ። በፍርድም ነገር ለድሃው አታድላ ይላል። ፍትሕ ወደ ሀብታምም ሆነ ወደ ድሃ ማጋደል የለበት። ፍትሕ በቅንነትና በእውነት ላይ መመስረት መቻል አለበት። የጥንት ሮማውያን ሕግን በአንዲት ልጅ እግር ሆኖም ግን ዐይኗን በተጋረደች ሴት መስለውታል። ሴትየዋ በአንድ እጇ ሴይፍ በሌላው እጇ ሚዛን ይዛለች። ሴይፉ የሚያመለክተው የበደለኛን መቀጣት ሲሆን፣ ሚዛኑ ደግሞ የፍትሕን መስተካከል ያመለክታል። ፍርድ መከናወን ያለበት ያላንዳች አድሎ ነው። ምድሪቱንና ሰንበትን በተመለከተ ስለተሰጠው ተሰጠው ሕግ ደግሞ ቀጠል አድርገን እንመለከታለን። ስድስት ዓመት ምድርህን ዝራ፣ ፍሬዋንም አግባ። በሰባተኛው ዓመት ግን እተዋት አሳርፋትም። የሕዝብህ ምድኾች ይበሉታል፣ ያስቀሩትንም የሜዳ እንስሳ ይብላው። እንዲሁም በወይንህና በወይራ አድርግ ይላል። ወደ ተስፋይቱ ምድር ሲገቡ እግዚአብሔር ይህን ሕግ በድጋሚ ይጠቅስላችኋል ወይም ያነሳላችኋል። ሰንበትን፣ የሰንበት ዓመትንና የኢዩቤልዩ ዓመት በስፋት ተዘርዝሮ የምናገኘው በኦሪት ዘሌዋውያን ውስጥ ነው። ሰንበት የሳምንቱ ሰባተኛ ቀን ሲሆን፣ ልብ በሉ ሰንበት የሳምንቱ ሰባተኛ ቀን ሲሆን፣ የእረፍት ቀን ነው። የሰንበት ዓመት ምድሪቱ የማትታረስበትና እረፍት የምታገኝበት ዓመት ነው። የኢዮቤልዩ ዓመት የነጻነት ዓመት ተብሎም ይጠራል። ራሳቸውን ባሪያዎች አድርጎ ለመሸጥ የተገደዱ ዕብራውያን በየአምሳ ዓመቱ ነጻ ይወጣሉ። የተሸጠ መሬት ለዋናው ባለቤትም ይመለሳል። ዛሬ ሰንበትን እናከብራለን የሚሉ ሰዎች ሰባተኛውን ቀን ለማክበር ሙከራ ሲያደርጉ ብቻ ነው የምንመለከተው። እንደ እውነቱ ከሆነ ግን የሰንበትን ዓመትና በተለይም ገበሬዎች ከሆኑ የኢዮቤልዩን ዓመት ጭምር ማክበር አለባቸው። ስለ ብሔራዊ በዓሎች የተሰጡትን ሕጎች ደግሞ ከቁጥር አሥራ አራት እስከ አሥራ ሰባት ውስጥ ባለው እንመለከታለን። በዓመት ሦስት ጊዜ በዓል ታደርግልኛለ። የቂጣውንም በዓል ጠብቅ። በአቢብ ወር ከግብፅ ምድር ወጥታችኋልና፣ በዚህ ወር እንዳዘዝኩ ሰባት ቀን ቂጣ እንጀራ ትበላለ በፊቴም ባዶ እጃችሁን አትታዩ። በርሻም የምትዘራትን የፍሬህን በኩራት የመከር በዓል ዓመቱም ሳያልቅ ፍሬን ከርሻ ባከማችህ ጊዜ የመክተቻውን በዓል እጠብቅ። በአመት ሦስት ጊዜ በአንተ ዘንድ ያለው ወንድሉ በጌታ በእግዚአብሔር ፊት ይታይ ይላል። ማንኛውም ዕብራዊ ወንድ በአመት ሦስት ጊዜ በእግዚአብሔር ፊት ለመሆን ወደ ኢየሩሳሌም ይሄዳል። ሦስት ሕዝባዊ በዓሎች አሉ። አንደኛው የፋሲካ በዓል፣ የጴንጤቆስጤ በዓል፣ የዳስ በዓል ናቸው። እንደምታስታውሱት ከሆነ ወገኖቼ የፋሲካ በዓል እስራኤላውያን ከግብፅ ባርነት ነፃ የወጡበት ቀን ነው። የተስፋይቱን ምድር በተመለከተ የተሰጡ ተስፋዎችና መመሪያዎችን ደግሞ በቁጥር 2ያና 21 ላይ እንመለከታለን። በመንገድ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአክን በፊት እሰዳለሁ በፊቱ ተጠንቀቁ፣ ቃሉንም አድምጡ። ስሜም በርሱ ስለሆነ ኃጢአት ብትሠሩ ይቅራ አይልምና አታስመርሩት፣ ይላል። ብዙ ጊዜ ይህ መልአክ ማን ይሆን የሚል ጥያቄ ይነሣል። ሌሎች የቅዱሳት መጻሕፍት ክፍሎች ለዚህ ጥያቄ መልስ ይሰጡናል። አንደኛ ቆሮንቶስ ምዕራፍ ዐሥር ቁጥር አራት እንዲህ ይላል ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከመንፈሳዊው ዐለት ጠጥተዋልና፣ ያም ማለት ክርስቶስ ነበረ ይላል። እንደ ገና ደግሞ አንደኛ ቆሮንቶስ ምዕራፍ ዐሥር ከቁጥር ዘጠኝ እስከ ዐሥር እንዲህ በማለት ይቀጥላል ከእነርሱም አንዳንዶቹ ጌታን ማለትም ክርስቶስን እንደ ተፈታተኑት በባቦችም እንደ ጠፉ ጌታን አንፈታትን ከእነርሱም አንዳንዶቹ እንዳንጐራግሩ በሚያጠፋውም እንደ ጠፉ አታንጐራግሩ ይላል። እንግዲህ ለጌታ ኢየሱስ እንዲታዘዙ ነበር የተነገራቸው ማለት ነው። አሁን ደግሞ ቁጥር ሃያ ሦስትን ቀጠላ አድርገን እንመለከታለን። መልአኬ በፊት ይሄዳልና ወደ አሞራውያንም ወደ ኬጢያውያንም ወደ ፌርዛውያንም ወደ ከናናውያንም ወደ ኢያቡሳውያንም ወደ ኢያውያንም ያገባል እኔም አጠፋቸዋለሁ ይላል። ጠላቶቻቸውን እንዲያጠፋ የሚያጠፋቸውም በኃጢአታቸው ምክንያት እንደሆነ እግዚአብሔር ለእስራኤላውያን ነገራቸው። ቀጥሎ ደግሞ እንዲህ ይላቸዋል፣ መፈራቴን በፊትህ እሰዳለሁ የምትሄድበትንም ሕዝብ ሁሉ አስደነግጣቸዋለሁ፣ ጠላቶችንም ሁሉ በፊትህ ጀርባቸውን እንዲያዞሩ አደርጋለሁ ይላል። በዚያ ምድር ሊያኖራቸው ፈቃዱ እንደሆነ ከተነገራቸው በኋላ እግዚአብሔር ለእስራኤላውያን እንዲህ አላቸው። ከእነርሱና ከአማልክቶቻቸው ጋር ቃል ኪዳን አታድርግ። አማልክቶቻቸውን ብታመልክ ወጥመድ ይሆኑባሃልና ይላል። ቁጥር ሰላሳ ሁለትና ሰላሳ ሦስትን ልብ ይሏል ወገኖቼ። ከአገሬው ነዋሪዎችም ሆነ ከአማልክቶቻቸው ጋር እስራኤላውያን ምንም ቃል ኪዳን የለባቸውም። ኢያሱ ተታሎ ከገባዖናውያን ጋር ቃል ኪዳን ገብቶ ነበረ። ቃል ኪዳኑን ያደረገው ያለ በቂ ጥናትና ምርምር ነበረ። የእስራኤል ሕዝብ የባቢሎን ምርኮኞች ከሆኑበት አንዱ ምክንያትም ጣዖት አምላኪ በመሆናቸውና ለሌሎች አማልክትም በማገልገላቸው ነበረ። እኔና እናንተ የእግዚአብሔር ልጆች ሆነን እነሆ ከማይገባው ከዓለማውያን ጋር በአንድነት ተሳስረን በመቀመጫቸውም ተቀምጠን በመንገዳቸው ሄደን እንዳንገኝ መጠንቀቅ መቻል አለብን። ወዳጆቼ የሚጠብቀን አይተኛምና ለእርሱ ራሳችንን አሳልፈን እግዚአብሔርም ደግሞ እንደ ፈቃዱ ይመራናልና ስሙ ለዘላለም የተመሰገነ። እንግዲህ የኦሪት ዘጸአት ምዕራፍ 23 ጥናታችንን እዚህ ላይ እንቋጫለን። በመቀጠል ደግሞ ከምዕራፍ 24 ጌታ መንፈስ ቅዱስ የሚናገረንን አብረን አንድ ላይ እንመለከታለን። እዚህ በምዕራፍ 24 ውስጥ እግዚአብሔር ሙሴን ወደ ተራራው ስለ መጥራቱ፣ የእስራኤል ልጆች ለመታዘዝ ቃል መግባታቸውን፣ የእግዚአብሔር ክብር ስለ መገለጡ፣ ሙሴ ባልነበረበት ጊዜ ኃላፊነቱ የአሮንና የሆር እንደ ነበር በዚህ ውስጥ መካተቱንና መጠቀሱን አንድ ላይ እንመለከታለን። ወዳጆቼ በዘጸአት ምዕራፍ 21 የተጀመረው ማኅበረሰባዊ ሕግ በዘጸአት ምዕራፍ 24 ውስጥ ተጠናቆ እናገኛለን። ከዚህ ቀደም ብለን እንደተመለከትነው የሙሴ ሕግ አስሩ ትእዛዛት ብቻ አይደሉም፣ ሌሎች ብዙ ማኅበረሰባዊ ሕጎችም አሉ። ከመገናኛው ድንኳን በፊት የነበረ የአምልኮ ሥርዓትን በተመለከተ በቁጥር አንድ ውስጥ እንዲህ የሚል ቃል ተጽፎ እናገኛለን ሙሴንም አንተ አሮንም ናዳብም አብዲውም ከእስራኤልም ሰባ ሽማግሌዎች ወደ እግዚአብሔር ውጡ፣ በሩቁም ስገዱ ይላል። ወደ ተራራው እንዲመጡ እግዚአብሔር እነዚህን ሰዎች አዘዛቸው። በጣም የተለየ ደረጃ ቢኖራቸውም፣ በዚያ ወቅት ግን በሩቁ እንዲያመልኩ ነበር የተነገራቸው። ከሕግ በታች ላሉትና ከጸጋ በታች ያሉት ነገሮች ሁሉ ምንኛ ልዩ ናቸው ወገኖቼ። በሕግ ዘመን ሰው ማምለክ የነበረበት ራቅ ብሎ ነው። ልብ በሉ፣ በሕግ ዘመን ሰው አምላኩን የሚያመልከው ራቅ ብሎ ነው። ስለ ጸጋ ዘመን ኤፌሶን ምዕራፍ ሁለት ቁጥር ዐሥራ ሦስት ሲናገር ኤፌሶን ምዕራፍ ሁለት ቁጥር ዐሥራ ሦስት አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል፣ ይላል። ተመልከቱ ወገኖቼ፣ እግዚአብሔር የሚያድነን በሕይወት ጎዳናም የሚመራን በምንድን ነው ማለት ነው? በጸጋው ነው። ቁጥር ሁለትና ሦስት፣ ሙሴም ብቻውን ወደ እግዚአብሔር ይቅረብ እነርሱ ግን አይቅረቡ፣ ሕዝቡም ከእርሱ ጋር አይውጡ አለው። ሙሴም መጣ ለሕዝቡም የእግዚአብሔርን ቃሎች ሁሉ ሥርዓቱንም ሁሉ ነገረ ሕዝቡም ሁሉ በአንድ ድምፅ እግዚአብሔር የተናገራቸውን ቃሎች ሁሉ እናደርጋለን ብሎ መለሱ ይላል ሕጉንና ትእዛዙን ቢሰጣቸው ፈቃደኛ መሆን አለመሆናቸውን እግዚአብሔር ሲጠይቃቸው የእስራኤል ልጆች ፈቃደኝነታቸውን ሲገልጹ ይህ ሁለተኛ ጊዜ መሆኑ ነው አዎን ሕግህን እንፈልጋለን ሲሉ ምን ያክል በራሳቸው የሚተማመኑና ኩሮች መሆናቸውን ያመለክታል። አፋቸውን ሞልተው እግዚአብሔር የተናገራቸውን ቃላት ሁሉ እናደርጋለን ነበር ያሉት። በጣም የሚገርመው ደግሞ እንደዚህ በልበ ሙሉነት የሚናገሩት ገና ምንነቱን እንኳ በውል ስለማያውቁት ሕግ መሆኑ ነው። ስለ እንደዚህ አይነት ሁኔታ እስራኤል መሳታቸው ያስገርማል። የበለጠ እኔን የሚያስገርሙኝ ግን ዛሬም ቢሆን ከሕግ በታች ነው ያለ ነው የሚሉ የዘመናችን ሰዎች ናቸው። የእግዚአብሔርን መስፈርት አሟልተናል የሚሉ ሰዎች ራሳቸውን እያሳቱ ነው። አንደኛ ዮሐንስ ምዕራፍ አንድ ቁጥር ስምንት ኀጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ይላል። ወዳጄ ሆይ ጓደኛህን የትዳር ጓደኛህን ወይም ሌሎች ሰዎችን ማሳት አትፈልግ። አንዳንድ ጊዜ ግን ራስህን ስታስት ትገኛለህ። ኀጢአት የለብኝም የምትል ከሆነ ራስህን እያሳትክ ነው። ወገኔ ሆይ ኀጢአት የለብኝም የሚል ሰው ምናልባት ጥቂት እውነት ሳይኖረው እንደማይቀር ታስብ ይሆናል። ዮሐንስ ግን በእንደዚህ ዐይነቱ ሰው ውስጥ ቅንጣት እውነት እንደሌለ ነው የሚነግረን። አንደኛ ዮሐንስ ምዕራፍ አንድ ቁጥር አስር ደግሞ እንዲህ በማለት ይበልጥ ቃሉን ያጸነዋል። ኀጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። ኀጢአት አላደረግኩም የምትል ከሆነ እግዚአብሔርን ሐሰተኛ አድርገዋል ማለት ነው። ወዳጆቼ እግዚአብሔር አይዋሽም። ዋናውና የተሻለው መንገድ በመልካምነታችን መመካት አይደለም። የእስራኤል ልጆች ችግር በልበ ሙሉነት እግዚአብሔር የተናገራቸውን ቃላት ሁሉ እናደርጋለን ማለታቸው ነበረ። ይሁን እንጂ አንዲቱን ሕግ እንኳን መፈጸም እንዳልሆነላቸው ተመልክተናል። ከቁጥር አራት እስከ ሰባት ባለው ደግሞ የእስራኤል ልጆች ቃል ኪዳኑን ስለ መቀበላቸው እንመለከታለን። ሙሴም የእግዚአብሔርን ቃሎች ጻፈ። ማለዳም ተነሣ፣ ከተራራውን በታች መሠዊያን ዐሥራ ሁለትም ሐውልቶች ለዐሥራ ሁለቱ የእስራኤል ነገድ ሠራ። የሚቃጠል መሥዋዕት እንዲያቀርቡ ለእግዚአብሔርም ስለ ደህንነት መሥዋዕት በሬዎችን እንዲሰዉ የእስራኤልን ልጆች ጐበዛዝ ትሰደደ። ሙሴም የደሙን እኩሌታ ወስዶ በቆሬ ውስጥ አደረገው። የደሙንም እኩሌታ በመሠዊያው ረጨው። የቃል ኪዳኑንም መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለንም አሉ፣ ይላል። በእርግጥም እስራኤላውያን በራሳቸው የሚተማመኑ ናቸው። የእግዚአብሔርን ሕግ መፈጸም እንችላለን ብሎ ማሰባቸው ነበር ዋናው ስህተታቸው። እንደሚታዘዙ ተናገሩ፣ ሲታዘዙ ግን አልታዩም። ተፈጥሯዊ ሰው በራሱ ጥረት እግዚአብሔርን ደስ የሚያሰኝ ይመስለዋል። ይሁን እንጂ በፍጹም አይችልም። የእግዚአብሔርን መስፈርት ማሟላት የሚችል አልተገኘም። እስካሁን ድረስ እኔና እናንተም ብንሆን በራሳችን እጥረት እግዚአብሔርን ማስደሰት አንችልም። በእግዚአብሔር ፊት ኀጢአተኞች መሆናችንን እንረሳለን። ይህን የምትጠራጠሩ ከሆነ በዙሪያችሁ ያለውን ሁኔታ ተመልከቱ። በዙሪያችን አመፅ፣ ግድያ፣ ስርቆት፣ ዘረፋን ነው የምንመለከተው። የእግዚአብሔር ቃል እንዲህ ይላል ጻድቅ የለም አንድ ስንኳ የለም ይለናል። ሮሜ ምዕራፍ ሦስት ቁጥር ዐሥር ኀጢአት የሆነውን ነገር ሁሉ፣ መልካም መልካሙን ደግሞ መጥፎ በሚባልበት ዘመን ውስጥ ነው ያለ ነው። እንዲህ ያለ ጊዜ እንደሚመጣ ነቢያት ትንቢት መናገራቸውን እናስተውል። ቁጥር ስምንት ሙሴም ደሙን ወስዶ ረጨው፣ በዚህ ቃል ሁሉ እግዚአብሔር ከእናንተ ጋር ያደረገው የቃል ኪዳኑ ደም እነሆ አለ ይላል። ገና ሕጉን ከመቀበላቸው በፊት እንኳ እስራኤላውያን በደም ተረጅተው ነበረ። ይህም የመሥዋዕትን አስፈላጊነት እንዲገነዘቡ ለማድረግ ነበረ። ዕብራውያን ምዕራፍ ዘጠኝ ቁጥር ሀያ ሁለት እንዲህ ይላል፣ እንደ ሕጉም ከጥቂቶች በቀር ነገር ሁሉ በደም ይነጻል። ደምም ሳይፈስ ስሬት የለም። እግዚአብሔር ይህንን ብዙ ጊዜ ሲደጋግመው ኖሯል። ማንኛችንም ብንሆን ወገኖቼ መንግሥተ ሰማይ ከመግባታችን በፊት በመሥዋዕትነት የሚሞትልን የኀጢአታችንን ዋጋ የሚከፍልልን ያስፈልገናል። ሙሴ ብቻውን ወደ ሲና ተራራ ስለ መውጣቱ የሚያወሳው ቁጥር ዘጠኝና አስር ነው። እናንብበው። ሙሴም አሮንም ናዳብ አብድዩም ከእስራኤል ሰባ ሽማግሌዎች ወጡም የእስራኤልንም አምላክ አዩ። ከእግሩም በታች እንደ ሰማይ መልክ የሚያበራ እንደ ብሩ ሰንፔር ድንጋይ የሚመስል ወለል ነበረ ይላል። የእስራኤልንም አምላክ አዩ የሚለውን ሐረግ ከሌሎች ቅዱሳት መጻሕፍት ጋር በማስተያየት ነው ልንረዳው የሚገባን። በመሠረቱ እግዚአብሔር መንፈስ ነውና ማንም ያየው የለም። ዮሐንስ 1 ቁጥር 18 ዮሐንስ ወንጌል ምዕራፍ 1 ቁጥር 18 መቼም ቢሆን እግዚአብሔርን ያየው አንድ ስንኳ የለም በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። እነዚያ የእስራኤል ሽማግሌዎች ያዩት እግዚአብሔርን የሚወክል እንጂ ራሱ እግዚአብሔርን አይደለም። ዛሬ ስለ እግዚአብሔር የምናውቀው ሁሉ ልጁ ኢየሱስ ክርስቶስ የገለጠልንን ነው። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 8 እስከ 9 ሐሳቤ እንዳሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ፣ ሐሳቤም ከሐሳባችሁ ከፍ ያለ ነው ይላል። እንዲህ ስለሚል እግዚአብሔር ምን እንደሚመስልና ምን እንደሚያስብ ጨርሶ ማወቅ አይቻልንም። ይሁን እንጂ ኢየሱስ እግዚአብሔርን ገልጦልናል። ሙሴ፣ አሮን ናዳብ አብዲውና የእስራኤል ሽማግሌዎች እግዚአብሔርን የሚወክል ነገር እንጂ ራሱ እግዚአብሔርን አላዩትም። ቁጥር 11 እጁንም በእስራኤል አዛውንቶች ላይ አልዘረጋም እነርሱም እግዚአብሔርን አዩ፣ በሉ፣ ጠጡም ይላል። እንዳለፈው ሁሉ ይህም ክፍል የሚያመለክተው እግዚአብሔርን የሚወክል ነገር ማየታቸውን ነው። ከብዙ ጊዜ በኋላ ሙሴ እግዚአብሔርን ለማየት ሲጠይቅ እንመለከታለን። ምክንያቱም ከዚያ በፊት ያየው እግዚአብሔርን የሚወክል ነገር እንጂ ራሱ እግዚአብሔርን እንዳልነበረ ስለሚያውቅ ነው። ሙሴ እግዚአብሔርን ለማየት ፈለገ። ፊልጶስም ጌታ ሆይ እግዚአብሔርን አሳየንና ይበቃናል በማለት ጌታ ኢየሱስን ጠይቆት ነበረ። ዮሐንስ 14 ቁጥር 8 ኢየሱስም አለው አንተ ፊልጶስ፣ ይህን ያክል ዘመን ከእናንተ ጋር ስኖረ አታውቀኝምን? እኔን ያየ እግዚአብሔርን አይቷል። እንዴትስ እግዚአብሔርን አሳየን ትላለ? ሲል ጠይቆታል። ወዳጆቼ፣ እግዚአብሔርን ለማየት ከፈለጋችሁ በኢየሱስ ክርስቶስ በኩል መምጣት አለባችሁ። በቃ አድማጮቼ ደህንነትን ካገኙ ወዲህ በቀጥታ ወደ እግዚአብሔር መቅረብ እንደቻሉ የብዙ እውነተኛና ቅን ክርስቲያኖችን ምስክርነት እሰምቻለሁ። እንደ እውነቱ ከሆነ ግን መካከለኛ ስላለን በቀጥታ ወደ እግዚአብሔር ፊት መቅረብ አንችልም ምክንያቱም በእኛና በእግዚአብሔር መካከል መካከለኛ ሰው አለ። አንድ እግዚአብሔር አለና በእግዚአብሔርና በሰውም መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ሲል ጢሞቴዎስ በመልእክቱ ማለትም በመጀመሪያው መልእክቱ ምዕራፍ ሁለት ቁጥር አምስት ላይ ገልጾታል። ወደ እግዚአብሔር መምጣት የሚቻለው በመካከለኛው በኢየሱስ ክርስቶስ አማካይነት ነው። በስዕላዊ ሁኔታ ስንመለከተው ደግሞ ክርስቶስ አንድ እጁን በእግዚአብሔር እጅ፣ ሌላውን እጁን ደግሞ በእኛ እጅ ላይ ያኖራል። ልብ በሉ፣ ኢየሱስ ክርስቶስ አንድ እጁን በአባቱ በእግዚአብሔር እጅ፣ ሌላውን እጁን ደግሞ በእኔና በእናንተ እጅ ላይ ያኖራል። እኛንና እግዚአብሔርንም ያቀራርበናል፣ ያገናኘናል። በራሳችን መንገድ ወደ እግዚአብሔር ፈጽሞ መምጣት እንደማይሆንልን በዚህች ምሽት ይህን መረዳት መቻል አለብን። ቁጥር አሥራ ሦስት ሙሴና ሎሌው ኢያሱ ተነሱ፣ ሙሴም ወደ እግዚአብሔር ተራራ ወጣ ይለናል። አሁን በታሪኩ ውስጥ የኢያሱ ስም ደግሞ ደጋግሞ እየተነሣ ነው። ሙሴን እንዲተካ እግዚአብሔርም እያዘጋጀው እያሰለጠነው ነው። ወጣት ነውና ስለሆነም እስራኤልን ለመምራት ዝግጁ እንዲሆን ከእግዚአብሔር ብዙ ነገሮችን መማር መሰልጠንም ይኖርበታል። አሁን ደግሞ አለፍ ብለን ከቁጥር 14 እስከ 18 ያለውን ተመልክተን የዛሬውን የዚህን የምዕራፍ 24ን ትምህርት እናጠቃልላለን። ሽማግሌዎቹንም ወደ እናንተ እስክንመለስ ድረስ በዚህ ቆዩን። አሮንና ሖርም እነሆ ከእናንተ ጋር ናቸው። ነገርተኛ ቢኖር ወደ እርሱ ይምጣ አላቸው። ሙሴም ወደ ተራራ ወጣ። ደመናው ተራራውን የሸፈነው የእግዚአብሔርም ክብር በሲና ተራራ ላይ ተቀመጠ። ደመናውም ስድስት ቀን የሸፈነው በሰባተኛውም ቀን ከደመና ውስጥ ሙሴን ጠራው። በተራራው ራስ ላይ በእስራኤል ልጆች ፊት የእግዚአብሔር ክብር መታየት እንደሚያቃጥል እሳት ነበረ። ሙሴም ወደ ደመና ውስጥ ገባ ወደ ተራራውም ወጣ። ሙሴም በተራራው ላይ አርባ ቀንና ሌሊትም ቆየ ይላል። ወደ ፊት በዚህ መጽሐፍ የምንመለከታቸው የተቀሩትን መመሪያዎች ሙሴ ከእግዚአብሔር እጅ የተቀበለው ስለ መሆኑና በዚህን ጊዜ መሆኑን ነው እግዚአብሔር በእውነት ከመጀመሪያው እስከዚህ ሰዓት ድረስ ስለመራንና ስላስተማረን እጅግ አድርገን እናመሰግነዋለን። ስሙ ለዘላለም የተመሰገነ ይሁን።